So von Amerika. <tune ating> yeah, hier Amerika kHz, 0,4 kHz. 31 ሜትር ባንድ በ985 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላልፈውን የአሜሪካ ድምፅ ሬዲዮ የአርፕ መጋቢት 26 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በኢትዮጵያ የተለያዩ አካባቢዎች እየደረሱ ያሉ የሰው ህይወት መጥፋት፣ ንብረት መውደምና የጸጥታ ችግሮች በገለልተኛ አካል ይጣሩ ሲል የኦሮሞ ፌዴራልስ ኮንግረስ ጠየቀ። በማንነታቸው ምክንያት ከቤኒሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ይናገራሉ። በደቡብ ክልል ስድስተኛው አገራዊ ምርጫ እንዳይካሄድ የሚያደርግ የጸጥታ ስጋት አለመኖሩን የክልሉ ምክትል ፕሬዚዳንት አቶ ሩስቱ ይርዳው ተናገሩ። የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳሀየ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየነኝ የዓለም እጅግ ባለጸጋ ሀገሮች ቡድን የጂ ሰባት አባል ሀገሮች የኤርትራ ወታደሮች ከኢትዮጵያ የትግራይ ክልል በአፋጣኝ እንዲወጡ አሳሰቡ። ዛሬ በርሊን ላይ ዓመታዊ ጉባኤያቸውን የጀመሩት የሰባቱ የጂ ሰባት አባል ሀገሮች የውጭ ጉዳይ ሚኒስትሮች ባወጡት መግለጫ የኤርትራ ወታደሮች ያለምንም ቅድመ ሁኔታ ማረጋገጥ በሚቻል መንገድ በአፋጣኝ ከትግራይ ክልል እንዲወጡ ሲሉ ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች በቅርቡ ይወጣሉ ሲሉ ማስታወቃቸው ይታወሳል። የጂ ሰባት የውጭ ጉዳይ ሚኒስትሮች ባወጡት መግለጫቸው በትግራይ ክልል ሁሉም ወገኖች በእንቅስቃሴያቸው ከፍተኛ መቆጠብን እንዲያሳዩ ጠይቀዋል። የሲቪሎችን ደህንነት እንዲጠብቁ፣ የሰብአዊ መብቶች ህግጋትንና ዓለም አቀፍ ህግጋትን እንዲያከብሩ እንጠይቃለን ብለዋል። የዩናይትድ ስቴትስ፣ የብሪታንያ፣ የካናዳ፣ የጀርመን፣ የፈረንሳይ፣ የጣሊያንና የጃፓን የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት ከፍተኛ ተጠሪ በዚህ መግለጫቸው ሁከቱ እንዲገታ እንዲሁም የትግራይን ህዝብ ጨምሮ በሁሉም ኢትዮጵያውያን ዘንድ ተቀባይነት ያለው ግልጽና አሳታፊ የፖለቲካ ሂደት እንዲመሰረት እንጠይቃለን ነው ያሉት። ይህም ሂደት ወደ ተአማኒ ምርጫዎችና ሰፋ ወዳለ የብሔራዊ እርቅ ሂደት ማምራት ይኖርበታል ሲሉ አስከትለው ጠይቀዋል። በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብትና የዓለም አቀፍ ህግ ጥሰቶች በቅርቡ የወጡ ሪፖርቶች በጥልቅ አሳስበውናል ሲሉ የጂ ሰባት አባል ሀገሮች የውጭ ጉዳይ ሚኒስትሮቹ አመልክተዋል። የኤርትራ ወታደሮች ትግራይ ክልል መግባታቸውን ዲፕሎማቶች፣ የረድኤት ሰራተኞች፣ የክልሉ ነዋሪዎችና አንዳንድ የኢትዮጵያ ባለስልጣናትም ጭምር የተናገሩ ቢሆንም ሁለቱ ሀገሮች ሲያስተባብሉ ነው የቆዩት። በትግራዩ ክልል በተካሄደው ግጭት የብዙ ሺህ ሰዎች ህይወት መጥፋቱና ብዙ መቶ ሺዎች መፈናቀላቸው እንዲሁም ነዋሪዎቹ የምግብ የውሃና የመድኃኒት እጥረት ላይ እንዳሉ ዜናው ጨምሮ አውስቷል። ዜና ኮቪድ-19 በኢትዮጵያ ባለፉት ሰባት ቀናት ከመጋቢት 17 እስከ መጋቢት 23 በኮሮና ቫይረስ 14437 ሰዎች መያዛቸውን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትን ጠቅሶ የወጣ የአገር ውስጥ ዜና አመልክቷል። በዚሁ ጊዜ ውስጥ 149 ሰዎች በኮቪድ-19 ምክንያት ሕይወታቸውን እንዳጡ ነው ጨምሮ የገለጸው። ትናንት 8294 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። 2372ቱ ላይ ቫይረሱ እንደተገኘ የህብረተሰብ ጤና ኢንስቲትዩቱ መረጃ ያመለክታል። በመላ ሀገሪቱ የቫይረሱ ስርጭት በከፍተኛ ሁኔታ እያሻቀበ በመሆኑ ህብረተሰቡ የሚሰጡትን መመሪያዎች በመተግበር በኃላፊነት ስሜት እየተንቀሳቀሰ ራሱን ቤተሰቡን፣ ብሎም ማህበረሰቡን ከቫይረሱ እንዲጠብቅ ጥሪ አቅርበዋል። ሶማሊላንድ የሚኖሩ ኢትዮጵያውያን ስደተኞች የሀርጌሳ ፖሊሶች እያሰሯቸው መሆኑን ገለጹ። በሀርጌሳ የስደተኞች ተወካይ አቶ ኢማና ኃይሉ ፖሊስ የጥገኝነት ጠያቂ ሰነድ ያላቸውን ስደተኞች ያለ አግባብ እያሰረ መሆኑንና ገሚሱን ደግሞ ያለፍላጎታቸው ወደ ኢትዮጵያ እየመለሰ ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ መስሪያ ቤት ከሶማሊያና ከሶማሊላንድ አስተዳደሮች ጋር ስለዚሁ ችግር ጉዳይ እየተወያየበት መሆኑን ለቪኦኤ ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። በሀርጌሳ ለበርካታ ዓመታት በስደተኝነት የኖሩ ኢትዮጵያን ከአንድ ወር ወዲህ በሶማሊላንድ ኢሚግሬሽን ፖሊስ አላግባብ እየታሰሩ መሆናቸውን ተናግረዋል። በሀርጌሳ የስደተኞች ተወካይ አቶ ይማና ኃይሉ እርምጃው በስደተኞች ላይ ድንጋጤን አስከትለዋል ብለዋል። በየቀን ታርጌት አድርጎ የተለያየ ኤሪያ መርጦ ማታ በምሽቱ ሰው ሲተኙ ቤታቸው ገብቶ ከእንቅልፍ ወስዶ ወደ እስር ቤት እየወሰዱ ነው። በጣም አስፈሪ ሁኔታ ውስጥ ነው ያለ እና ከመንግስት ጋር ተወያይተናል። መንግስትም እናስቆማለን ብሎ እስካሁን የተወሰደ እርምጃ ምን የለም እና ዩኒሴርም ፊት ለፊት ሄዶ ሰላማዊ ሰልፍ ነው ልቀን ወጤት ነበር እና ከመንግስትም አካል ከዩኒሴር አካል መጥቶ ችግራችን ሸ ያደረገ ሰው ማን የለም እና እንዲህ አይነት ሁኔታ ውስጥ ነው ያለ። አቶ ይማና ከታሰሩት የሚያደርጉት በርካቶች የት እንዳሉም የማይታወቅ መኖራቸውን ገልጸዋል። ቤተሰቦቻቸው በሀርጌሳ ፖሊስ የታሰሩባቸው ስደተኞችም ይህንኑ አመልክተዋል። አቶ ሳሌም መሐመድ በሀርጌሳ ከ15 ዓመታት በላይ ኖረዋል። የ60 ዓመት አዛውንቱ አቶ ሳሌም መሐመድ በቆይታቸው 17 ልጆች እንዳፈሩ ተናግረው ባለፈው ሳምንት የሀርጌሳ ፖሊስ ስድስት ልጆቻቸውን ይዞ እንዳሰረ ተናግረዋል። አቶ ሳሌም ታስሮ የት እንዳሉ ከማይታወቁ ስድስት ልጆቻቸው አምስቱ እድሜያቸው ከ19 ዓመት በታች የሆኑ ሴት ልጆች መሆናቸውንም ገልጸዋል። ወይዘሮ ዜቱና ሙሜ ሌላ የዘጠኝ ልጆች እናት፣ በተመሳሳይ የሀርጌሳ ፖሊስ ባለፈው ሳምንት ባሏን በሌሊት ይዘውት እንደሄዱ እስካሁንም ወደ ቤት አለመመለሱን ገልጻለች። አቶ ሳሌም እንዲሁም ወይዘሮ ዜቱና ታስሮ የት እንዳሉ ያልታወቁ ዘመዶቻቸው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲያርና የሀርጌሳ ፖሊሶችን ብንጠይቅም ምላሽ አላገኘንም ብለዋል። እንጆኪ ሙዋንጊ በአርጌሳ የተባበሩት መንግስታት የስደተኞች ወኪል ቢሮ ባልደረባ ናቸው። ዩኤንኤችሲአር በአርጌሳ በኢትዮጵያውያን ስደተኞች ላይ እየደረሰ ያለውን እስራትና ከሀገር ስለመባረር መረጃ እንዳለው አረጋግጠዋል። ድርጅቱ ከሶማሊላንድ ኢሚግሬሽን ኃላፊዎች ጋር ተነጋግሮ ከሰባ በላይ ሰዎች እንዲፈቱ አድርገዋል ብለዋል። እንጆኪ በተቀን ጥያቄነት የተመዘገቡ ስደተኞች አለአግባብ በቁጥጥር እንዳይውሉ ለአርጌሳ ፖሊስ ማስገንዘባቸውንም ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው አመሰግናለሁ። አዲስ ተመራጩ የኒጀር ፕሬዚደንት መሀመድ ባዙም ዛሬ ቃለ መሐላቸውን ፈጽመዋል። በዚያች ሀገር ከፈረንሳይ ቅኝ ግዛትነት ነፃነቷን ካገኘችበት ባለፈው ስልሳ ዓመታት ውስጥ ይህ የመጀመሪያው ሰላማዊ የስልጣን ሽግግር ነው። የፈረንሳይ የመከላከያ ሚኒስትር ፍሎረንስ ፓርሊ የሀገራቸው የአየር ኃይል ማሊ ውስጥ በታህሳስ መጨረሻ በደረሰው የአየር ጥቃት ኢላማ ያደረገው አሸባሪዎችን ነው ሲሉ አሁንም አጥብቀው እየተሟገቱ ናቸው። የተባበሩት መንግስታት ድርጅት በጥቃቱ 19 ሲቪሎች ተገድለዋል ብሏል። የፈረንሳይ እና የሌሎች የአውሮፓ ሀገሮች የመከላከያ ሚኒስትሮች ትናንት በማሊ ጉብኝት አድርገዋል። ከአንድ ሳምንት በፊት እስላማዊ ታጣቂዎች ጥቃት ባደረሱባት የሰሜን ሞዛምቢክ ፓልማ ከተማ ከጥቃቱ የተረፉ ነዋሪዎች በነዳጅ ዘይት ወደ ከበረችው ካቦ ደልጋዶ ክፍለ ሀገሯ ዋና ከተማ ወደ ፔምባ እየጎረፉ ናቸው። ብዛት ያላቸው የወደብ ከተማይቱ ነዋሪዎች ከፓልማ ከተማ በጀልባ ተሳፍረው የገቡ ዘመዶቻቸውን ትናንት ወደቡ ላይ ተኮልኩለው ሲጠባበቁ ቆይተዋል። ባለፈው ሳምንት ከተማይቱ ላይ ተቀናጅቶ በተፈጸመው ጥቃት ከ ስምንት ሺህ በላይ ሕዝብ ከመኖሪያው የተፈናቀለ ሲሆን ብዛት ያላቸው ተገድለዋል። ብዙዎች የደረሱበት ጠፍቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፍ የኮቪድ-19 ዜናዎች ህንድ ውስጥ በትናንትና ዕለት 81466 አዲስ የኮሮና ቫይረስ ተጋላጮች መመዝገባቸውን የሀገሪቱ የጤና ሚኒስቴር አስታወቀ። ይህ በሀገሪቱ ባለፉት ስድስት ወራት ውስጥ በአንድ ቀን ከተመዘገቡት አሃዞች ሁሉ ከፍተኛው መሆኑ ታውቋል። ከዩናይትድ ስቴትስና ከብራዚል ቀጥላ ከፍተኛው ቁጥር ያላት ህንድ በአሁኑ ጊዜ የቫይረሱ ተጋላጮች ቁጥሯ ከ12.3 ሚሊዮን ማለፉ ተገልጿል። ዩናይትድ ስቴትስ 30.5 ሚሊዮን፣ ብራዚል ደግሞ 12.8 ሚሊዮን መድረሳቸውን የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ጥንቅር ያሳያል። በዓለም ዙሪያ ያለው የቫይረሱ ተያያዦች ቁጥር ደግሞ ከ129.6 ሚሊዮን ማለፉን የማዕከሉ መረጃ ይጠቁማል። በትልቋ የብራዚል ከተማ ሳኦ ፓውሎ በኮቪድ-19 ምክንያት የሚሞተው ሰው እጅግ ከመብዛቱ የተነሳ ከቆዩ መቃብሮች አጽሞችን ወደ ሌላ ቦታ በማዛወር ቀብር ማከናወን እንደተጀመረ ዘገባዎች ይጠቁማሉ። በሚያንማር የተቃውሞ ሰልፉ ቀጥሏል። ዛሬ ወታደራዊው አገዛዝ ኢንተርኔት አገልግሎትን ዘግቷል። የመንግስቱ ኃይሎች በጥር መጨረሻ ከተካሄደው የመንግስት ግልበጣ በኋላ በርካታ የተቃዋሚ ሰልፈኞችን መግደላቸው የሚታወቅ ነው። ይሁን እንጂ የመፈንቅለ መንግስቱ ተቃዋሚዎች በግድያውና በኢንተርኔቱ መዘጋት ሳይበገሩ ሰልፎቻቸውን፣ የስራ ማቆም አድማቸውንም ቀጥለዋል። ካለ ኢንተርኔት መረብ የሚሰሩ ሌሎች የመገናኛ ቴክኖሎጂዎችን እየተጠቀሙ መሆናቸውን የተነገረው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሚያንማር መንግስት ያሰራቸውን ሰዎች በሙሉ አውንሳንሱቺን ጨምሮ በአስቸኳይ እንዲፈታ ትናንት በድጋሚ ጥሪ አቅርበዋል። አውንሳንሱቺን መንግስቱ በቅኝ አገዛዝ ዘመን የነበረ ሕግ ጠቅሶ የመንግስት ምስጢር ሕግ ተላልፈዋል በሚል ከሷቸዋል። እስካሁን ከቀረቡባቸው ክሶች ሁሉ ይህ ከባዱ መሆኑን ጠበቃቸው ገልጸዋል። የኢንተርኔቱ መዘጋት በርካታ የተባበሩት መንግስታት ድርጅት አባል ሀገሮች አውግዘውታል። የሀገሪቱ ሁኔታ እየተባባሰ በመሄዱ የመንግስታቱ ድርጅት የሚያንማር ልዩ ልኡክ ክሪስቲያን ቦርጀር የከበደ ደም መፋሰስ እየመጣ ነው ሲሉ የጸጥታ ምክር ቤቱን አስጠንቅቀዋል። ሲቪላዊ አስተዳደሩ ካልተመለሰ የእርስ በእርስ ብጥብጥ ይነሳል ሲሉ ነው ስጋታቸውን የገለጹት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሚያንማር ያሉ የግዴታ እዛው መቆየት የሌለባቸው ሰራተኞቹንና ቤተሰቦቻቸውን እንዲወጡ ትዕዛዝ ሰጥቷል። በመጨረሻም የዩናይትድ ስቴትስ የደቡብ ኮሪያ እና የጃፓን የብሔራዊ ጸጥታ አማካሪዎች ዛሬ አርብ በሚያካሂዱት ስብሰባ ሰሜን ኮሪያን የሚመለከቱ የፖሊሲ ጉዳዮችን በሙሉ አንስተው የሚነጋገሩ መሆኑን በዋሽንግተን አንድ የአስተዳደሩ ባለስልጣን ገለጹ። ጆ ባይደን ፕሬዝደንትነቱን ከተረከቡ ወዲህ ሦስቱ ሀገሮች እንዲህ ያለ ጉባኤ ሲያካሂዱ ይህ የመጀመሪያ ጊዜያቸው ነው። በሰዓቱ ያለን ዜና በዚሁ ያበቃል። በፊት በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን ለ02 2059942። ነው የውስጥ መስመር 14። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማችሁ። ቢልቦርድ ባይ አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ የተለያዩ አካባቢዎች እየደረሱ ያሉ የሰው ሕይወት መጥፋት፣ ንብረት መውደም እና የጸጥታ ችግሮች በገለልተኛ አካል ይጣሩ ሲል የኦሮሞ ፌዴራልስ ኮንግረስ ጠየቀ። አሁን በሀገሪቱ እየታዩ ያሉ ችግሮችን ለመፍታት ገዢው ፓርቲና ተፎካካሪ ፓርቲዎች እንዲሁም የሀገሪቷ ችግር የእኛም ችግር ነው ብለው የሚያምኑ አካላት ሁሉ መረባረብ አለባቸው ሲሉም የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ተናግረዋል። ፀሐይ ዳምጠው ዝርዝር አላት። በቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች የዜጎች መሞት፣ መፈናቀል እና ንብረታቸው መውደምም በሰፊው እየተነገረ ነው ሲል የኦሮሞ ፌዴራሊስት ኮንግረንስ ይገልጻል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደተናገሩት በሰሜን ሸዋ አጣዬና አካባቢዎቹ ላይ የተፈጠሩ ችግሮች በመተከል ምዕራብ ወለጋና ቄለም ወለጋ እንዲሁም በደቡብ ክልል እየተከሰቱ ያሉ ቀውሶች አስቸኳይ መፍትሄ ይሻሉ ብለዋል በገለልተኛ አካልም መጣራት አለባቸው ሲሉ አክሏል። ሊቀመንበሩ ትልቅ ስጋት አለ። ቤኒሻንጉል ብዙ፣ ኦሮሚያ አካባቢ ወለጋን ጨምሮ አንዳንድ አካባቢዎች የሚወሰዱ እርምጃዎች እንዴት ይወሰዳሉ? ማን ይወሰዳል? የመካካት አንዱ በሌላው ላይ የሚያደርጋቸው ነገሮች በጣም ያጠያይቃል ናቸው። ለምሳሌ እዚህ አጣዬ አካባቢ የተደረጉ በዚህ በከሚሴ መስፈር የአንድ አማጺ ቡድን ነው እንደዚያ ያደረጉ ብሎ ነው አንዱ የመንግስት ክፍል የሚከሰው። የፓርላማ አባላት የዛ አካባቢ ተወካይ ናቸው ብሎ በአደባባይ በሀገሪቱ ፓርላማ ደግሞ የሚሰጡ መረጃ ሌላ ነው። እነዚህ አይነቶች ለምሳሌ በአስቸኳይ በኢትዮጵያ ህዝብ ለአንድ ወገን ብቻ ሳይሆን ለሁሉም ግልጽ በሆነ እና በሚያሳምን መንገድ መንግስት ወጥቶ የተደረገው ይሄ ነው በገለልተኛ አካል ተጣቶ፣ ስለዚህ እነዚህ ነገሮች መንግስት በፍጥነትም በጊዜም ገለልተኝነቱ ሚታመኑ መዋቅሮች ካልተጠናና እርምጃ ካልተወሰደ አገሪቷን ወርለት አደጋ የሚወስድ ነው። ከመንግስት በኩል በብልጽግና ፓርቲ የሲቪክ ማህበራትና ፖለቲካ ፓርቲዎች ጉዳዮች ኃላፊ ዶክተር አለሙ ሲሜ በመንግስት በኩል እየተሰራ ነው ያሉትን ስራ ገልጿል። እዚህም እዛም የንጹሐን ህይወት እየጠፋ ነው የሚገኘው። ግን ይሄ የንጹሐን ህይወት መታደግ የምንችለው ኢትዮጵያ ውስጥ ዜጎች በሰላም ወጥተው በሰላም እንዲገቡ ማድረግ የምንችለው ከፖለቲካ አሻጥር ስንወጣ ነው። ይህ ገለልተኛ አካል በሚል የሚያነሱት ነገር፣ ችግሮች በተከሰቱበት አካባቢ ትልልቅ እርምጃዎች እየተወሰዱ ነው ያሉት። ተቋም አለ ለዚህ የተቋቋመ፣ እነዛን ተቋም እያጠናከረ እነሱ እንዲጠናክሩ የጸጥታ ተቋሙ የፍትህ አካላቱ ፖሊሱ አካባቢ ህጉ፣ ፍርድ ቤቱ እየተጠናከረ እነዚህን ችግሮች በሚፈታ መልኩ እንጂ ሌላ ይሄ ኃላፊነት የሌለው አካል በማስገባት አለ ችግሩ የሚፈታው በተለይ እየተፈጠሩ ላሉት ችግሮች ዋነኛ ጥንሳሽ ማነው፣ ምንጩስ ከየት ነው፣ እና ለምንድን ነው የሚለው ጉዳዮች ተለይቶ ከመካሰስ ይልቅ ወደ መፍትሄ መምጣት ያስፈልጋል ሲሉም ፕሮፌሰር መረራ አክለዋል። ሀገሪቷን ከውጭም ሆነ ከውስጥ እየገጠማትን ያለውን ችግር ለመፍታት ገዢው ፓርቲውም ሆነ ተፎካካሪ ፓርቲዎች በመቀራረብ መመካከር አለባቸው ሲሉ ተናግሯል። ፕሮፌሰር መረራም በሸካሪ አእምሮ እየታሰቡ እርምጃዎች ካልተወሰዱና ሁሉም ነገሩ ፖለቲካ ብቻ ከሆነ እንደ ሀገር እየመቆየቱም ችግር እየተፈጥሯል፣ ውጥረቶች እየሰፉ እየመጡ ነው። ይሄ ሀገር እንደ ሀገር ለመቀጠል የሚገባ ከሆነ ለዛ የሚያስቡ ኃይሎች በሙሉ ሀገሪቷና ህዝቦቿን በተለይ ኃላፊነቱን በዋናነት ያላቸው የፖለቲካ ኃይሎች እንደ ገዢው ፓርቲ እና መንግስት ሀገሪቷ ወደ ብሔራዊ መግባባት ካልመሩ በስተቀር በጉልበት የበላይነት ብቻ መሰረታዊ የሆኑ የፖለቲካ ችግሮችን ለመፍታት የሚችሉበት አይደለም። ችግሮቹ እንዲህ ከቀጠሉ ሀገር ይፈርሳል። ገዢ ፓርቲም ሆነ ተፎካካሪዎቹ ሁሉም ሊያስቡበት ይገባል በማለት ፕሮፌሰር መረራ ያነሱት ላይ ዶክተር አለሙ ተከታዩ መልስ ሰጥቷል። ማንም ኢትዮጵያዊ ህይወቱ ያላግባ ማለፍ የለበት የሚል እምነት ካለ ለዚህ መስራት ነው። ለዚህ ለመስራት ምን ያህል ዝግጁ ነን? ምን እያረ አዎንታዊ ነው አሉታዊ ተዋጦን እያደረጉ ብለው እያንዳንዱ የራሱ መጠየቅ ነው ያለበት። በእኛ በኩል አስነዋሪ ተግባር መቆም አለበት። ኢትዮጵያን ለማፍረስ እቋን ዜጎችን ገሎ የብሔር ጦርነት፣ የሃይማኖት ጦርነት ኢትዮጵያ ውስጥ ቀስቅሶ በዚህ ደግሞ ወይ ስልጣን አገኛለሁ ወይ ኢትዮጵያን አፈራረሳለሁ ብሎ የሚያስብ ሀይል እንደማይሳካለት ማረጋገጥ መቻል አለብን። የህግ የበላይነትን ማስከበር መቻል አለብን። የኦሮሞ ፌዴራሊስት ኮንግረንስ በተለያዩ አካባቢዎች እየተቃጠሉ ያሉ ደኖችንም ለማዳን ትኩረት ሊሰጥበት ይገባል ሲል በመግለጫው ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። በማንነታቸው ምክንያት ከቤኒሻንጉል ክልል መፈናቀላቸውን የገለጹ የአማራ ተወላጆች አሁንም ከፍተኛ የሆነ የደህንነት ስጋት ችግር ውስጥ እንዳሉ ይናገራሉ። ኩመን ፖስቱም አካባቢውን በማረጋጋት ረገድ ተፈላጊውን ውጤት እያመጣ አይደለም ብለዋል። ወደ አማራ ክልል ለመመለስ ፍላጎት ቢኖራቸውም ታጣቂው ቡድን ኬላ ላይ በመቆምና እና የኮቴ ክፈሉ በማለት በሰው 3000 ብር በመኪና እስከ 17000 ብር እያስከፈለ እንደሚገኝ ተናግረዋል። በተነሱት ችግሮች ዙሪያ ለአሜሪካ ድምፅ መልስ የሰጡት የቤኒሻንጉል ጉሙዝ ክልል የኮማንድ ፖስት አስተባባሪ ሌተና ጀነራል አስራት ደኔሮ ኮማንድ ፖስቱ አካባቢውን ለማረጋጋት እየተጠቀመባቸው ያሉት ሁለት መንገዶች ውጤት ለማምጣት ጊዜ እንደሚፈልጉ አስረድተዋል። አሴር ምስጋናው ዝርዝሩን ይዛለች። በጉባ ወረዳ አልመሃል ቀበሌ ነዋሪ የሆኑት አቶ ይግዛው ጥላሁን እንደሚሉት ታጣቂ ሽፍቶች በአካባቢው በተደራጀ አግባብ በአማራ ተወላጆች ላይ ጥቃት እየፈጸሙና ጉዳት እያደረሱ ናቸው። አሁንም ድረስ ግለሰቦቹ ታድነው እየተገደሉ ሀብታቸው እየተዘረፈ እንደሆነና በተሽከርካሪ ጭምር እንደ ልብ መንቀሳቀስ እንዳልተቻለ ገልጸዋል። በጸጥታ ስጋት ምክንያት ካለፈው ታህሳስ ወር 2013 ዓ.ም ጀምሮ ምንም አይነት ስራ እየሰሩ እንዳልሆነ ይባስ ብሎም የደህንነት ስጋት ውስጥ መሆናቸውን ተናግ አካባቢውን ለማረጋጋት የገባው የመንግስት የጸጥታ አካል በሚፈለገው ልክ አካባቢውን ማረጋጋት እንዳልቻለም ነው የሚናገሩት። የተፈጠሮችን በጣም እየባሰ መጣ። ትናንትና ከቀኑ አስር ሰዓት ላይ ከበረሀ ጭኖ የሚመጣ መኪና በሽቶች ተከቦ ተደርድቦ ሰዎች ሙተዋል። ሌሎቹ የቀኑ ትሮጠው ምንጠው መጥተዋል። በየጊዜው እንደዛ ነው። አሁን እኛ በቃ ምንም ስራ እየሰራን አይደለም። ከሰሳስ ጀምረን ማለት እዙ አሁን ለመውጣት ፈልጓል። በቃ ምንም ዚህ ምንም ሰላም የለም። ሶ አራት ሰው በጨንቀቀን ሳይሞት አይብልም የመጨረሻ ማለት ነው። እና ለመውጣት እንኳን ለደህንነታቸው ሲባል ስማቸውን መጥቀስ ያልፈለጉትና በመተከል ዞን ቡለን ወረዳ የሚገኙት አንድ ተፈናቃይ እንዳሉት በተፈጠረው የጸጥታ ችግር የአማራም ሆነ ሌላው ብሔር መጤ በሚል እንዲፈናቀል ተደርጓል። በጳጉሜ ወር 2012 ዓ.ም በተፈጠረ የጸጥታ ችግር ተፈናቅለው እስካሁን ድረስ ወደ ቀደመው ቀያቸው ሰላም ሰፍኖ እንዳልተመለሱ ጠቅሰው አሁን ላይ አካባቢው በኮማንድ ፖስት እዝ ስር ቢሆንም ታጣቂው ቡድን ሰው ከመግደል ንብረት ከመዝረፍ እና አካባቢውን የጸጥታ ስጋት ቀጠና ከማድረግ አልተቆጠበም ብለዋል። ኮማንድ ፖስቱ አካባቢውን በማረጋጋት ረገድ የሚጠበቀውን ውጤት እያመጣ እንዳልሆነ ጠቅሰው አሁን ላይ ተስፋ በመቁረጥ ወደ አማራ ክልል ለመመለስ ፍላጎት እንዳላቸው ተናግረዋል። የታጣቂ ቡድኑ አባላት የተሃድሶ ስልጠና ወስደው ወደ ሰላማዊ ሁኔታ ይመለሳሉ ቢባልም እነርሱ ግን አሁንም ፍላጎት የላቸውም የገቡትም ተመልሰው ወደ ጫካ እየሄዱ ነው ባይ ናቸው። ከዚህ በተጨማሪ ለተፈናቃዩ ተብሎ የሚመጣው እርዳታ በተገቢው መንገድ ለትክክለኛ ተጠቃሚው እየደረሰ እንዳልሆነና ይልቁንም ለችግር ፈጣሪዎቹ ጭምር እንዲደርስ እየተደረገ መሆኑን አመላክተዋል። ከአጠቃላይ ቀይ የሚባል ክልል ይኸኛ ነው። ማንም ይህንን ማስተዳደር አይችልም የሚል አቋም አላቸው። በአቋማቸውም በሚያልሰንቶ ጉዳዩን ቀጥለውታል።

ላይ በአካባቢው ሰርቶ ሀብት ማፍራት ቀርቶ እንደ ልብ መንቀሳቀስ የማይቻልበት ሁኔታ ነው ያሉት፣ ደግሞ ሌላው ስማቸውን እንዲጠቀስ ያልፈለጉ ተፈናቃይ ናቸው። በጉምዝ ታጣቂዎች በተሰራው የፖለቲካ ሴራ በአጠቃላይ በአካባቢው ሌሎች ተወላጆች መኖር የማይችሉበት ሁኔታ ተፈጥሮ ተግባራዊ እየተደረገ ነው ይላሉ። ይህንኑ ህገወጥ ተግባር የሚፈጽሙት ግለሰቦች ደግሞ ያለምንም ችግር በጥበቃ ታጅበው በከተማው እየተንቀሳቀሱ ይገኛሉ ብለዋል። መንግስት ተሀድሶ እያለ አሁንም ቁርጠኛ አቋም ወስዶ እርምጃ እየተ ሰደ ባለመሆኑ የጸጥታው ችግር ሊፈታ አልቻለም፣ በማለትም አክሏል። ሁኔታው በውሳኔና በኑሮ አጣብቂኝ ውስጥ እንደከተታቸውም ነው የሚያብራሩት። ሀመድ መኪና ላይ አትጭኑም አትሄዱም እያሉ ወይም ወደ ተፈናቀልንበት ሀገር አይመልሱን እንዳለ ያጋዳለ ወረዳው ላይ ተከማችተን በሸራት እንኳን ለን ያለን ነፋሳዊ ዝናብ ደርሷ የገለባበጠ ህጻናት እየተጎዱ ነው። ውሃ መቅዳት ላይ ደግሞ ምን ትመጪ መጣችሁ ነው አጣበባችሁን የተባለን። እዚህ ወረዳው ላይ በጣም ችግር አለብን። እንደገና ደግሞ ወደ ቀያችን ለመመለስ እክር ነበረን። ኮማንድ ፖስት ላይ በጣም በጣም ጥቅመት አለ። ባሽፍቶች ጋር ነው እንደገና እነሱ ስም ይዞ ኮማንድ ፖስቱን አሁን ተርታረ አርጎት ህዝቡ አሁን ወደ ላይ ወደ አማራ ክልል ለመውጣት በጣም በሰሞን ዝናብ ዘጠል በጣም ተንቀሳቀሰ። አገሯ እንዴት እንደምትሆን እንግዲህ እንጃ። እርዳታ ዱቄት ሲመጣ በቅዳ ይሰጡ በአንድ መጋዝን ደብቀው እያስቀሩ ለነሱ ጭነው ለሽፍቶች እንደገና አሳልፈው እየሰጡ ነው ያሉ እና ያንን ለምን የሆነ ለጠላት እንዴት ትጭናላችሁ በምንልበት ጊዜ የእነሱም ሀገራቸው ነው ዙንታው

አሁን ናሽ ሌላው አስተያየት ሰጭ በበኩላቸው አሁን ላይ በኮማንድ ፖስቱ እንቅስቃሴ ከፍተኛ ጥርጣሬ ውስጥ ወድቀናል ሲሉ ተናግረዋል። እኛ ከሰባት ወር በላይ ሕጻናትን፣ ነፍሰ ጡር እናቶችን፣ አረጋውያንን ይዘን ድንኳን ውስጥ አቧራ እየቦነነብን ተቸግረን እያለን አሁን ደግሞ የክረምት ወቅት በመምጣቱ ከፍተኛ ስጋት ውስጥ ወድቀናል ብለዋል። ተፈናቃዩ ወደ አማራ ክልል እንዳይሄድ እንኳን እቃ መጫን አትችሉም እየተባለ መከልከሉን ጠቅሰው ሰው አሳፍሮ የሚሄደውን ተሽከርካሪ ኮቴ በሚል የጉምዝ ታጣቂዎች በመኪና እስከ 17 ሺ ብር እየተቀበሉ ይገኛሉ ሲሉም አብራርተዋል። በአካባቢው የተሰማራው ኮማንድ ፖስትም በፈለገው ልክ እርምጃ ወስዶ ለውጥ እያመጣ አይደለም የሚሉ ተፈናቃዩ የሰላም ጥሪውን ተቀብለው ገብተው የነበሩ ታጣቂዎች ጭምር ተመልሰው ወደ በረሃ እንዲገቡ እድል እየተሰጣቸው ነው ብለዋል። ስለሆነ መንግስት አካባቢውን በጠንካራ የጸጥታ ስራ ወደ ሰላም በመመለስ ወደ ልማት ስራችን እንድንመለስ፣ ካልሆነ መንገዱ ተከፍቶልን ወደ አማራ ክልል እንድንገባ ያግዘን ብለዋል። እጉሩ በሽፍታ ነው ኬላጥ ነው የቂድ ምትባል ቀበላለች ገመድ ይወጥሩና እዛ ላይ መኪና ሲደርስ ይቆማል። በተራ እዛን ጊዜ እንግዲህ ከፍላችሁ ለፉ ነው የሚባሉ ከፍላችሁ ለፉ ተባለ ሀያ ሰባት መኪና መቶ ሀያ ሶስት ሺ ሶስት ሺ አምስት መቶ አንድ ሽም የሌለውም ለም አስራ ሰባት ሺ ብር አስከፍለው መከላከዮችም ደማረሁደው ነበረ እነዛ ብዛት ስላላቸው ፈርተው በቃ ያላቸውን ክፈሉ ብለው መከላከያዎችም አስከፍለው በሰላም አለፉ። እዚህ ወደ እንግዲህ መኪና እንቅስቃሴ የለም። በቃ እና እኛ ስጋት ላይሆነን ለሚመለከተው እስ ንደ ወደየ ሚዲያ በአካቸው አሰራጩልን አለም ይወቅልን። በቃ ወደ ሀገራችን መግዛ ማጣን መንገዳችን ላይ ላሉ እነሱም ደሞ እንዳንወጣ በእግርም ስጋት ላይሆነን እና ለሚመለከተው አካል ብታስተላልፉልን ደስ ይለናል። በተነሱት ችግሮች ዙሪያ መልስ እንዲሰጡኝ የጠየኳቸው የቤኒሻንጉል ጉሙዝ ክልል የኮማንድ ፖስቱ አስተባባሪ ሌተናል ጄኔራል አስራት ዴኔሮ እንዳሉት ኮማንድ ፖስቱ አካባቢውን ለማረጋጋት ሁለት ዘዴዎቹን ነው እየተጠቀመ ያለው። አንዱ ታጣቂዎች በሰላም እጃቸውን እንዲሰጡ ጥሪ ማድረግ ሲሆን ሌላው አሻፈረኝ ባሉት ላይ እርምጃ መውሰድ መሆኑን ነው ያብራሩት። ሁለቱም ዘዴዎች ግን ጊዜ የሚወስዱ ናቸው ብለዋል። ቢሆንም እስከ ግንቦት መጨረሻ ተፈናቃዮቹ ወደ መጡበት ቀዬ ይመለሳሉ ብለዋል። ሰላም ስለገቡ ከነሱ የወጣ ብሎ ደግሞ አደጋ የሚያደርሰውንም እርምጃ የወሰድን እርምጃ ተወስዷል። ቅድም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድሶ ገብተው አዲሳቸውን ወስደው እንደ ማንኛውም የሕብረተሰብ እርሻን በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርን ለሕዝብም ስለሆነ ነው። ለታጣቂዎቹ ምግብ እየተላከ ነው የሚለው ወሬም ሐሰት ነው ጫካ ውስጥ ላሉት ሳይሆን በሰላማዊ ጥሪ እጃቸውን ለሰጡና ተሐድሶ እየወሰዱ ላሉት ነው ብለዋል ሌተና ጄኔራል አስራት ደኔሮ። ቀለባችሁ እርዳታ ሰጣችሁ የሚባለው ዝም ብሎ ነው። ይሄ ተመልሶ ለህዝቡ ነው ጠንቅ የሚሆኑት ሚበሉትን ካጡ እንደገና ማን ይከታተላቸው ከሆነ፣ ስለዚህ ይሄ ነው እየተደረገ መንገድ እየተዘጋ የኮቴ ክፈሉ እየተባል ነው ለሚለው ቅሬታም በታጣቂዎቹ ስም አንዳንድ የአካባቢው ነዋሪዎች እንደፈጸሙት ደርሰንበታል፣ ጥቂቶችንም በቁጥጥር ስር አውለናል ብለዋል ጄኔራሉ። ሽፍታው ሰበብ የተያዙ ሰዎች አሉ። ነዋሪዎች የሽፍታውን አይነት አለባበስና የሆነ የሚያድጉት ነገር አለ። አንገት ላይ እና ግንባር ላይ የሚያስሩት እሱም አድርገው ከላ ህዝብና ሰራዊቱ በደለበት ቦታ ላይ ጠባብ ቦታ ላይ እንደዛ አድርጎ ተይዟል። ከግልገልበት ከተማ ራሱ ማታ እየዞረ ጉሙዙን ማህበረሰብ ገንዘብ አዋጣ እያለ ገንዘብ ሽፍቶቹ ወይ ተለታታቂዎች አዋጣ እያለ የሚቀጠቅሱ ሰባት የከተማው ነዋሪ የሆኑ ወጣቶች ተይዟል። በቤኒሻንጉል ጉምዝ ክልል የተፈጠረውን የጸጥታ ችግር መንግስት ለታጣቂዎቹ ባደረገው ሰላማዊ ጥሪ እስካሁን ሶስት ሺህ አምስት መቶ ታጣቂዎች እጃቸውን ሰጠው የተሃድሶ ስልጠና እየወሰዱ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የሚገኙ ሴቶችን ለበለጠ እንግልት የዳረገ ሲሆን ሴት ጋዜጠኞችም የዚህ ችግር ተጋሪ ናቸው። ይህ ደግሞ ከዚህ በፊት የምናውቃቸውን እጅግ አስፈላጊና ሁሉን አካታች ዘገባዎች ላይ እንቅፋት እንደፈጠረ የመብት ተሟጋቾች ይናገራሉ። የአሜሪካ ድምፅ አኒታ ፓወል አፍሪካ ውስጥ ችግሮችን ተቋቁማ ዘገባዎችን ለሕዝብ ለማድረስ የምትጥር ጋዜጠኛን አነጋግራ የሰራችውን ዘገባ ስምንሽ ቆይታ አቀርበዋለች። ኪም ዎል ፍርሃት የማታውቅ ጋዜጠኛ ናት ለተለያዩ የዜና አውታሮች የምትዘግበው ጋዜጠኛ በአለም ዙሪያ አደገኛ በሚባሉ እንደ ሃይቲ ዩጋንዳ ና ሰሜን ኮሪያ የመሳሰሉ ሀገራት ያልተነገሩና ያልተዳሰሱ ታሪኮችን በማንሳት ትታወቃለች የስዊዲሽ ዜግነት ያላት ይቺ ጋዜጠኛ ግን እንደ አውሮፓውያን አቆጣጠር በ2017 በንጽጽር እምብዛም አደገኛ ያልሆነ ዘገባ በምትሰራበት ወቅት ተገደለች በወቅቱ ከትውልድ ስፍራዋ ብዙም ባራቀ ቦታ የባህር ውስጥ ሰርጓጅ የጦር መሳሪያ በቤት ከሰራ ግለሰብ ጋር ቃለመጠይቅ እያደረገች ነበር። ልክ እንደ ኪም ትልቅ ደፋርና ሴት ሆነው ድምጻቸውን የሚያሰሙ ጋዜጠኞች በዓለም ዙሪያ አደጋ ውስጥ ናቸው። አደጋው በግልጽ በሴቶች ጋዜጠኞች ላይ ያነጣጠረ ባይመስልም ችግሩ ግን ያለ መሆኑን የኮሮና ወረርሽኝ ደግሞ እያባባሰው እንደሆነ የዓለም አቀፍ ሴት ጋዜጠኞች ፋውንዴሽን ምክትል ዳይሬክተር የሆኑት ናዲያ ሆፍማን ይገልጻሉ። ፋውንዴሽኑ በሴት ጋዜጠኞች ላይ እየደረሰ ያለውን መሰናክሎች እየመዘገበ የሚያስቀምጥ ሲሆን በተለይ ሰዎች ኢንተርኔትን የበለጠ ወደ ሕይወታቸው እያስገቡ ባለበት በዚህ ዘመን በተለያዩ ድህረ ገጾች ላይ ሴቶችን የሚያጠቁ መልእክቶች እየጨመሩ መምጣታቸውን አመልክቷል። በህይወታችን የሚከናወኑ ነገሮችን በሙሉ ወደ ኢንተርኔት እየወሰድን ባለንበት ወቅት ላይ ሴቶችን እንደ ጠላትነት የማየት እና የሴቶች ጥላቻ በተወሰነ መልኩ እየጨመረ መሆኑን አስተውለናል። በተለይ በዩናይትድ ስቴትስ ባለፈው አመት በተደረገው ምርጫ ላይ ለምሳሌ ስለ ሴቶች ስለ ሴት ጋዜጠኞች የሚነገርበት መንገድ በተለይም ደግሞ ፕሬዝዳንት ዶናልድ ትራምፕ ስለ አስተዳደራቸው ይዘግቡ በነበሩ ሴት ላይ የነበራቸው አመለካከት እጅግ አስከፊ ነው። አሁን የተሻለ አክብሮት የሚኖርበት ጊዜ እንደሚመጣና በኢንተርኔት ላይ የሚደርሰውን ጥቃት አንድ ላይ ሆነን እንዲቆም እንደምናደርግ ተስፋ እናደርጋለን። በዚህ ረገድ ፋውንዴሽኑ ሴት ጋዜጠኞችን በገንዘብ ለማገዝ ጥረት እያደረገ ሲሆን ኪም ዎል በሕይወት በነበረችበት ጊዜ የሰራችውን ለማሰብ በስሟ የሚሰጥ ገንዘብንም ያጠቃልላል። በዚህ ፈንድ የገንዘብ ድጋፍ ካገኙ ሴት ጋዜጠኞች መካከል አንዷ የዝምባብዌ ተወላጅ የሆነችው የቲቪ ጋዜጠኛ ቦንጋኔ ሲዚባ አንዷ ናት። እኔ በተለይ በሚዲያዎች ላይ በስፋት ፊት ለፊት የማይነገሩ ዘገባዎች የበለጠ ይስቡኛል፣ በተለይ ስለ ሴቶች ሕጻናትና ሌሎች ሰው ሰው የሚሸቱ ዘገባዎች። ከቅርብ ጊዜ ወዲህ ደግሞ ባህልን የሚዳስሱ ታሪኮች እየሳቡኝ መጥተዋል። ሲዚቢ ገንዘቡን ያገኘችበት ፕሮጀክት ታዋቂዋ የደቡብ አፍሪካ አርቲስት ኤስተር መሃላንጉ ረቂቅ የስዕል ስራዎችን በዓለም አቀፍ ደረጃ እንዴት ተወዳጅ እንደሆኑ የሚዳስስ ነው። የ85 ዓመቷ ሰአሊ ያሰባሰበቻቸው በርካታ የጥበብ ስራዎችም በታሪክ ውስጥ ተካተዋል። በደቡብ አፍሪካ ገጠራማው ክፍል በሚገኘው መኖሪያ ቤቷም ለወጣት ሴቶች ትምህርት ቤት ከፍታ ከፍተኛ የሴቶች ጥቃት በሚፈጸምበት ማህበረሰብ ውስጥ እንዴት ህይወትን ማሸነፍ እንደሚችሉ ታስተምራቸዋለች። ሲዚባ ይህ እጅግ በጣም አስፈላጊ እና መነገር ያለበት ታሪክ ቢሆንም፣ በዚህ አስቸጋሪ ወቅት ግን ገበያ አያገኝም ትላለች። ከቤት የመውጣት ክልከላው ከታወጀ ከሁለት ሳምንት በኋላ እሰራበት ከነበረው አንደኛው የዜና አውታር የስራ ቅጥሬ መቋረጡን የሚገልጽ ደብዳቤ ደረሰኝ። ምን ማድረግ እንዳለብኝ አላወቅኩም ነበር ከጥቂት ሳምንታት በኋላ ደግሞ ሁለተኛውም ቅጥሬ ተቋረጠ ያ ማለት ምንም አይነት የገቢ ምንጭ አልነበረኝም ስለዚህ ወጥቼ ዘገባውን እሰራለው ግን ለማን እንደምሸጠው አላውቅም አሁንም ሁኔታው እንደቀጠለ ነው እና በጣም ከባድ ነው ኮቪድ-19 በተለይ ለሚዲያዎች ሁሉንም ነገር ነው የቀየረው ለእኛ ለሴቶች ደግሞ ይበልጡን ከባድ ነው ከወረርሽኙ ጋር ተያይዞ የመጣው የኢኮኖሚ ጫና የቅርብ ክስተት ቢሆንም ሴት ጋዜጠኞች የሚገጥማቸው እንቅፋቶች ግን ዘመናትን ያስቆጠሩ ናቸው። ለምሳሌ የነፍስ ማጥፋት መሆኑ የተረጋገጠውን የወልን ግድያ ሚዲያዎች እንዴት እንደዘገቡ እንመልከት ይላሉ ሆፍማንና የስራ ባልደረባዋ ቻርሎቴ ፎክስ። የባህር ውስጥ ሰርጓጅ ሚሳይሉን ከሰራው ሰው ጋር ቃለ መጠይቅ ለማድረግ ሰርጓጅ ሚሳይሉ ላይ ስትወጣ ሰዎች ልክ ያልሆነ ነገር የሰራች አድርገው ቆጠሩት። እንደ አንድ ሴት ጋዜጠኛ መረጃ የሚሰጣትን ሰው ነው ያገኘችው። በምርመራ ሂደቱ ላይ የተሰራ አንድ የድረገጽ ሬዲዮ ወይም ፖድካስት ሳዳምጥ አንዲት ሴት እንዴት በሰርጓጅ የጦር መሳሪያ ላይ ትወጣለች በሚል ባለማመን ይሳሳቁ ነበር። ያንን ማድረግ እንዳልነበርባትና እንደውም እንደዛ ባታደርግ ኖሮ ይህም ሁኔታ አይፈጠርም ነበር አሉ። ትክክለኛ እውነቱ ኪም ዎል የተገደለችው በራሷ ጥፋት አለመሆኑ ነው። እሷ የተለመደውን ስራዋን እየሰራች ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በደቡብ ክልል ስድስተኛው አገራዊ ምርጫ እንዳይካሄድ የሚያደርግ የጸጥታ ስጋት አለመኖሩን የክልሉ ምክትል ፕሬዚዳንት አቶ ርስቱ ይርዳው ተናገሩ። በክልሉ ለመወዳደር የተመዘገቡ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና አዲስ ትውልድ ተፎካካሪ ፓርቲዎች የጸጥታ ቀውስ ባለባቸውና በሌሎችም አብዛኛው የክልሉ አካባቢዎች ምርጫ ለማካሄድ የሚያስችል ሁኔታ ለመኖሩን ተናግረው የምክትል ርዕሰ መስተዳደሩን መግለጫ መሬት ላይ ያለውን ተጨባጭ እውነታ የካደ ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ አድርሶናል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ትናንት ማምሻውን የክልሉን ወቅታዊ የጸጥታ ሁኔታ አስመልክቶ ለጋዜጠኞች በሰጡት መግለጫ ቃል በቃል እንዳሉት ከሞላ ጎደል ክልሉ ሰላማዊ ነው። ቀጥሎም በአሁኑ ወቅት በግጭትነት የሚገለጥ ስድስተኛውን አገራዊና ክልላዊ ምርጫ ለማካሄድ የሚያሰጋ የጸጥታ ችግር የለም ሲሉ ተናግሯል። የጸጥታ ችግር የሚፈጠር ከሆነ አስፈላጊ ሲሉ የገለጡትን ዝግጅት የክልሉ መንግሥት ማድረጉንም ተናግረው የጸጥታ አካላትን ያቀፈ በክልሉ ምክትል ርዕሰ መስተዳድር የሚመራ እሳቸውን ማለታቸው ነው ልዩ ግብረ ኃይል ተቋቁሟል ብሏል። አካባቢዎቻችን በደንብ ለይተናል። በእኛ በኩል ምርጫው ለማድረግ የሚያሰጋን ነገር አለ ብለን አንወስድም። አንዳንድ ቦታዎች ላይ የሚያጋጥሙን ችግሮች ሊኖሩ ይችላሉ። እነዚህን ደግሞ ለይተን እየሰራንበት ነው ያለ ነው። የጸጥታ ችግር እንዳይኖር ከወዲሁ አልመን እየሰራን ነው። የትኛው አካባቢ ምን ሊያጋጥመን ይችላል የሚለውንም ለይተናል እና እስከታች መዋቅሮንም አደራጅተናል። በክልሉ የሚወዳደሩ ተፎካካሪ የፖለቲካ ፓርቲዎች ግን የምክትል የስመስተዳድሩን ሀሳብ አልተቀበሉትም የሊቁን ስ መግለጫው በክልሉ ያለውን በግልጽ የሚታይ የዜጎችን በሰላም ያለ መኖር ችግር የደህንነት ስጋትና በየቀኑ በግፍ የሚገደሉ ሲቪሎችና የቤተሰቦቻቸውን አበሳና ሰቆቃ ያላገናዘበ ነው ብለውታል። ይህንን ሀሳብ ካንጸባረቁ አካላት መካከል የአዲስ ትውልድ ፓርቲ አቲፓ ማዕከላዊ ኮሚቴ አባልና የፓርቲው የህዝብ ግንኙነት ኃላፊ አቶ ታምራት ማጬ አንዱ ሲሆኑ የክልሉ መንግስት መግለጫ ለዘመናት ሲደረግ የነበረ የተለመደ የሀሰት ወሬ ነው ብለዋል። በእርግጥ አሁን ክልሉ መንግስት ጸጥታ ችግር የለም የሚለው ፖሊስ የሱ ስለሆነ የቀበሌ ታጣቂ ጭምር በዱላ ለፓርቲዎችና ስላተማራ እንደዛ ሊል ይችላል። ነገር ግን ጸጥታ ችግር አለ በሁሉም ቦታዎች አሁን እኔ የሚወዳደርበት ሰባት ወላይታ ዞን ሶዶ ዙሪያ ምርጫ ክልል ሉሌት አንድም እዛ አካባቢ ለቅስቀሳ ወሰን ነበረ። ስለዚህ ቅስቀሳ ሁሉ እንዳናደርግ ለታጣቂ ዛቻ እየደረሰን ህገወጥነት ሰፍኖ እያለ ደቡብ ክልል ችግር የለም የሚባለው በእርግጥ ያው የተለመደ ከሰላሳ አመት በውርስ የመጣ ውሸት ነው እንጂ ደቡብ ክልል ከባድ ጸጥታ ችግር አለ። አቶ ታምራት ተጨባጭ የጸጥታ ችግሮች በተለያዩ የክልሉ አካባቢዎች መኖራቸውንም ተናግሯል። ደቡብ ምዕራብ አካባቢ፣ ከፋ አካባቢ፣ ኬፕቲ አካባቢ ያለውን ነገር እናውቃለን ደቡብ ደግሞ ከአርባ ምንጭ አልፈን ኮንሶ አካባቢ ከኮንሶና ከጊዶሌ መካከል ያለውን ችግር ሀገር ያወቀው ነው። ያለውን ግጭት እንኳን መከላከያ መግባት ያልቻለበት ሁኔታ ነው ያለው። ደቡብ ክልል ብቻ ሳይሆን ሁሉም አማራ ክልል አዊ አካባቢ ያለው ነገር ሁሉ ጸጥታ ችግር ባይነው፣ ለምን ነው ሌሎች ፓርቲዎች ያልተወዳደሩ? አቶ ታምራት የጸጥታ ችግር ከደቡብ ክልልም አልፎ ሌሎችን ክልሎች የሚያጠቃል ሲሆን አገሪቱም የጸጥታ ስጋት እንዳለባት ተናግሯል። የጸጥታ ቀውስ ባለባቸውና በሌሎችም አብዛኛው የክልሉ አካባቢዎች ምርጫ ለማካሄድ የማያስችል ሁኔታ አለመኖሩን የሚገልጠው የክልሉ ምክትል ርዕሰ መስተዳድር መግለጫ መሬት ላይ ያለውን ተጨባጭ ሁኔታ የማያሳይ ነው ስሉም ተናግሯል። ይልቁንስ ያልተጨበጠ ነገር ከማውራት ችግሩ እንዳለ አምኖ የሚፈታበትን መንገድ መፈለጉ ይበጃልም ብሏል። እንዴት ይህንን ጸጥታ ችግር ፈተን ሰላማዊ ምርጫ እናድርግ ብሎ ምን ማውያ እንጂ አሁን ጸጥታ ችግር የለም በኢትዮጵያ ምርጫ ለማካሄድ የሚከለክል ጸጥታ ችግር የለም ብሎ መደምደም በጣም እየት ነው የሚመስለኝ። ለኔ በደቡብ ክልል ለክልልና ለፌዴራል ስልጣን ከሚወዳደሩት ተፎካካሪ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አንዱ ሲሆን የኢዜማ ፓርቲ የአማሮ ወረዳ እጩ ተወዳዳሪ ዶክተር አወቅ አምዛዬ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሰጡትን መግለጫ ተቃውመውታል። ብዙ አካባቢዎችን በተለይም እዚህ አማሮ አካባቢ ቡርጂ አካባቢ ኮንሶ አካባቢ ያለውን ነባራዊ ሁኔታ መሬት ላይ ያለውን የሚወክል መግለጫ አይመስለኝም። ትንሽ ኃላፊነት የጎደለው ብሎ ሰው የሞተ መንገድ ተዘግቶ ሰዎች እየተቸገሩ ጨውና መሰረታዊ ነገሮችን ማግኘት እየጨመሩ ሰላም ሰፍኗል። ለምርጫ ምንም ችግር የለውም ማለት ትንሽ በጣም አስቸጋሪ ሁኔታ ስለሆነ ምናልባት የክልሉ ብዙ ፓርቲ የክልሉ መንግስት ራሱ ማስተካከል ያለበት ሰዎች ሞት ላይ፣ የሰዎች ችግር ላይ መቀለድ ነው። በቆላማ አካባቢዎች በየቀኑ ተኩስ አለ። በየቀኑ ሰዎች ይገደላሉ። በየቀኑ ከብት ይዘረፋል። በተለይ ዶርባልና ጃሎ አካባቢ ሰዎች ከተፈናቀሉ ወደ ሶስት አመት አልፏቸዋል። በነዚህ አካባቢዎች አሁን ምርጫ እንዴት እንደሚካሄድ ራሱ ማንም እርግጠኛ አይደለም እና ምርጫውን ለማካሄድ በተለይ በቆላማ አካባቢዎች አማሮ ስጋት አለ። ምክንያቱም በየቀኑ ረብሽ ነው። ሰው ስለ ህይወቱን አሁን እያሰበ ያለው በብዛት ስለ መኖር ነው እያሰበ ያለው እና በቆላማ አካባቢ ምርጫውን ለማካሄድ በተለይ በሁለት ሶስት ቀበሮች ተፈናቅሎ ውጪ እስካሁን ባልሞት እና እዛ አስር በተሉ አካባቢዎች ምርጫ አካል ከፍተኛ ችግር አለ። መልካም አንድ ፖለቲካ ውስጥ እንደሚሳተፍ ሰው እንዲሁም በክልሉ ያለውን የክልሉን የፖለቲካ እንደሚከታተል ሰው ምንድን ነው መፍትሄው ታዲያ ዶክተር አወቅ? መንግስት ልዩ ትኩረት ሰጥቶ ሀይል አስገብጦ ያለ አካባቢ ማጥራት መቻል ያለበት በየት ይዘው ይሄ ነገር እየጨመረ የመጣ ቁጥር ነው። የታጠቁ ሀይሎች በጣም ከፍተኛ ጦር ሜና የቡድን መሳሪያዎችን ይዘው እያተባመሱ ያሉበት አካባቢ ስለሆነ መንግስት መከላከያን አስገብቶ ለጊዜው አካባቢን ማረጋጋትና እነህን ሀይሎች ማስታገስ መቻል አለበት። ጊዜያዊ መፍትሄ ነው። ለወደፊቱ ግን በዚህ ሁኔታ እንዴት መቀጠል እንደሚቻል መንግስት የራሱን ጥናት አስጠንቶ ዘላቂ መፍትሄ ማምጣት መቻል አለበት በአንድ በኩል፣ በሌላ በኩል ደግሞ ህዝቡ ራሱን የሚከላከልበትን ሁኔታ ማመሻሸት አለበት። መንግስት ትናንት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የሚገኙ ጉራ ፈርዳ፣ ማጂና፣ አማሮ ወረዳዎች ሰሞኑን ተከስቶባቸው የነበረው የጸጥታ ችግር ተፈቶ ወደ ቀደመ ሰላማቸው መመለሳቸውን የገለጡ ቢሆንም ዛሬም በእነዚህ አካባቢዎች ከፍተኛ የሆነ የደህንነት ስጋት መኖሩን ነዋሪዎችና የዓይን እማኞች ለአሜሪካ ድምፅ ተናግሯል። በተለይ በአማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢ በጃሎ ቀበሌ በዛሬ ዕለትም ህዝብ ከታጠቀ ኃይል ጋር ከባድ የሆነ የቶክስ ልውጥ ሲያደርግ እንደነበረም ተነግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም። የተከበራቸው አድማጮቻችን የዜና እና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን የጥያቄው መልስ ይቀርባል። የዛሬ የጥያቄ ወመልስ እንግዳችን የኢትዮጵያ ብሔራዊ የምርጫ ቦርድ ዋና ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ሁለት ወራት የቀሩትና ግንቦት 28 ቀን 2013 ዓ.ም እንዲከወን ቀን የተቆረጠለትን ምርጫ በተመለከተ ከአድማጮቻችን ለቀረቡ ጥያቄዎች ምላሽ ሰጥተዋል። አድማጮች የተነሱትን ጥያቄዎች ይዛ ያነጋገረቻቸው ጽዮን ግርማኔች እንግዳዋን በማስተዋወቅ ትጀምራለች። ወይዘር ስፖርት እንኳን ከአድማጮቻችን ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ስለሆኑ እጅግ አድርገን በአድማጮቻችን ስም እናመሰግናለን። እኔም በጣም ነው የማመሰግነው ስለጋበዛችሁ። መጪውን ምርጫ በተመለከተ አድማጮች በስልክ በዋትሳፕ በኢሜይል ና በማህበራዊ መገናኛ አውታሮቻችን እንዲጠይቁ ባስተዋወቅ ነው መሰረት ለእርስዎ የቀረቡ ጥያቄዎች አሉን። የመጀመሪያውን ጥያቄ ኃይሉ ደነቀ የተባሉ ግለሰብ በፌስቡክ ያቀረቡት ጥያቄ ነው። ሰው በየቦታው እየተገደለ ምን አይነት ምርጫ ነው የሚደረገው? የመንግስት ጸጥታ የማስከበር አቅም ወይም ፍላጎት በሌለበት ሁኔታ ለምን ምርጫው እንዲዘገይ አይደረግም የሚል ጥያቄ አንስተዋል። ሌላ ተመሳሳይ ጥያቄ አለ እንግዲህ ተመሳሳይ ተመሳሳይ የሆኑትን ጥያቄዎች አንድ ላይ ነው የምናደርጋቸው። እሪኩም መጋሎ የተባሉ እንዲሁ የፌስቡክ ጠያቂ ናቸው። በአሁኑ ጊዜ በየቦታው የሚነሳ ግጭት ባልቆመበት ሁኔታ የምርጫ ውጤት ሰላማዊና ተአማኒ ሆኖ ይጠናቀቅ ይመስሉታል ወይ የሚል ጥያቄ አንስተዋል። ከእነዚሁ ጥያቄዎች ጋር የተያያዘ ደግሞ በድምጽ የመጣ ጥያቄ አለ። እሱን እናሰማዎትና ጠቅለል አድርገው ምላሽ ይሰጡናል። ስራ ጎጃም ነው የምኖረው ጥያቄ የሚሉ ነው። ለምርጫ መጀመሪያ የሆነ ሰላም መኖር አለበት አይደል? ምን ሰላም በለለበት መንግስትም ሰላም እንዲያደርግ አስታይን ሳይ እንዴት ነው ያሰበው ለምሳሌ በ ወለጋ እንዲሁም ደግሞ በመተከል እዚህ አካባቢ ያሉትን እንደ ሳምፕል እንኳን ብንወስድ ምንም ሰላም የለም። እና ቦርዱ እንዴት አድርጎ ነው መንግስት ማመን ይቻለው ማለት የጸጥታ ስራ ይሆንሰነ ማለት ነው። እና ይህ እንዳለ ሆነ በጣም ሰላም ሳይኖ ቤት ነው የሚጠምካሄደው እንዴት አስበ ነው ወይዘሮ ስፐርት እንኳን እሺ። ሲሆን፣ አመሰግናለሁ ጠያቂዎች ይህን ጥያቄ በማንሳታቸው አመሰግናለሁኝ። ያው ሁላችንም እንደምናውቀው ሀገሪቷ ውስጥ እዚህም እዛም ግጭቶች በሚነሱ ጊዜ ወይም የዜጎች ሕይወት በሚያልፍ ጊዜ እንዲህ አይነት ጥያቄዎች መነሳታቸው አግባብነት ያለው ይመስለኛል። ምክንያቱም እነዚህ አይነት ሁኔታዎች በጣም የዜጎችን ሕይወት መቅጠፉ በጣም አሳዛኝ ነው። ከዛም በተጨማሪ ደግሞ ሕይወታቸውን ካጡ ዜጎቻችንም በተጨማሪ ሌሎቹም ሊመጡ የሚችሉ ሊመዘገቡ የሚችሉ ዜጎች ላይ ፍርሃት ሊያመጣ እንደሚችል እንገነዘባለን። በአጠቃላይ ግን የዚህ የምርጫን ሰላማዊነት ከማስከበር አኳያ የቦርዱን ኃላፊነትና የመንግስትን ኃላፊነት በተደጋጋሚ በእኛ በኩል እንገልጻለን። ከኛ በኩል መደረግ ያለበት ዝግጅት፣ የሰዎች ስልጠና፣ በቂ አቅምና በቂ ማስፈጸም አቅም ያላቸው የምርጫ አስፈጻሚዎች በየቦታው መመደብ፣ ለነሱ ጥበቃ ማድረግ እና ደግሞ መደበኛ ቢያንስ የተወሰነ የጸጥታ ሁኔታ ሰው በነጻነት የሚመርጥበት የሚመዘገብበት ሁኔታ ሲኖር ደግሞ ተግባራችንን መፈጸም ነው ያለብን። ግን ለምርጫ ሂደት የሚያስፈልገውን የሰላም ሁኔታ የጸጥታ ሁኔታ መፍጠር፣ ችግሮችን ሲኖሩ መቆጣጠር እና ሰላማዊ ሁኔታውን መጠበቅ ያው በተለያየ ደረጃ ያሉ የመንግስት የህግ አስፈጻሚ አካላት ድርሻ ነው ደጋግመን እንደምንናገረው ማለት ነው። ወደዚህ አጠቃላይ ምርጫ ዝግጅት ና አፈጻጸም ስንመጣ እኛ ኃላፊነታችን ለመወጣት እቅዱን አውጥተን ወደ ትግበራ በምንገባበት ወቅት የሰላምን ሁኔታ በአጠቃላይ ኢትዮጵያ ላይ ሰላም የለም ወይም ደግሞ ሁሉም ቦታ ጫን ለመተግበር የሚያስችል ወይም የማያስችል ሁኔታ አለ ብሎ በጥቅሉ መደምደም ትክክል እንደማይሆን ጫቦርዱ ወስዷል። ስለዚህም በምናደርገው እንቅስቃሴ በሙሉ ከፍተኛ የሆኑ የግጭት ስጋቶች፣ የጸጥታ ስጋቶች በሚኖሩበት ጊዜ ለነዚ አካባቢዎች የተለየ ሁኔታ እያስቀመጥን መሄድ እንዳለብን እንዳካሄድ እና እንደ ፕላን ይዘን ነው እዚህ ምርጫ ሂደት የገባ ነው። የመጀመሪያው ዙር የመራጮች ምዝገባ በሚደረግበት ጊዜ ለምሳሌ አሁን የመጨረሻው ጥያቄ ያነሷቸው ቦታዎች እንደ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም፣ ሆሮ ግድሩ በአንድ በኩል፣ በሌላ በኩል ደግሞ መተከል በቤንሻንጉል ዞን፣ እነዚህ ቦታዎች ላይ የነበረንን እንቅስቃሴ በጣም በከፍተኛ ጥንቃቄ ነው ያደረግ ነው። በምንችልባቸው ቦታዎች በሙሉ ቢሮዎቻችንን ጥበቃው በተጠናከረ ሁኔታ ከፍተናል። እጩዎች ለመቅረብ በሚያደርጉበት ጊዜ ደግሞ ችግር ሲያጋጥማቸው እዛው የምርጫ ክልሉ ላይ መገኘት ሳያስፈልጋቸው ለምሳሌ መከተል እነ ድባጤን የመሳሰሉ የምርጫ ክልሎች ላይ ተወዳዳሪዎቹ ሌላ ቦታ ሆነው እንዲመዘገቡ አድርገናል ማለት ነው። አሁን እንግዲህ የምንገኙበት ደግሞ የመራጮች ምዝገባ ሂደት ላይ ነን። እነዚህን ቦታዎች እንደገና ሞር ጥንቃቄ እንደሚያስፈልጋቸው ነው የምንረዳው። ምክንያቱም የእጩዎች ምዝገባ የሚደረገው በተለ አንዱም የወረዳ ከተሞች በምንላቸው ወይም የእኛ የምርጫ ክልል ብዙ ቀበሌዎችን ብዙ ጣቢያዎችን የሚያቅፈው የምርጫ ክልል ቢሮ የሚገኝበት ቦታ ነው። አሁን መራጮችን መመዝገብ በምንጀምርበት ጊዜ ግን ወደ ታች ወደ ቀበሌ፣ ወደ ጣቢያ ስለምንሄድ ያንን በቅጡ ማየት ያስፈልጋል እና አሁን የመራጮች ምዝገባ ሂደት ሲጀምር አዲስ አበባ ላይ ለምሳሌ ተጀምሯል። ድሬዳዋ ላይ የምንገዛው፣ ሲዳማ ላይ በከፊል ተጀምሯል። አንዳንድ ቦታዎች ላይ በጸጥታ ምክንያት ሳይሆን በሎጂስቲክስ መጓተት ምክንያት ያልጀመሩ አሉ። እነዚህም የጸጥታ ችግር የሰዎች ሕይወት መጠቀስ የግጭት ቦታ ናቸው ተብሎ የተገለጹትን የአራቱን የወለጋ ዞኖችና የሁለቱን የቤንሻንጉል ዞኖች ከማሺና መተከልን በተመለከተ ክልሎቹ በጣም በዝርዝር እስከ ጣቢያ ድረስ የሚወርድ የቀጥታ መረጃ እንዲያመጡ የትኞቹ ላይ በእርግጥ ምርጫሁን በነጻነት መራጮችን መመዝገብ ይችላል የሚለውን ጥያቄ የሚመልም የተሟላ መረጃ እንዲያመጡ ፌዴራል የቀጥታ መስሪያ ቤቱም እንደዛው መረጃ እንዲያመጣ ተጠይቋል። የምዝገባውን ሂደት አልጀመርም አስተጫሚዎቹንም አላሰለጠንም እና አስፈላጊ ጥንቃቄ እያደረግን ቆይተናል። አሁን ደግሞ ትናንትና እና ሰሞኑን የሆኑ ድርጊቶች እና የአጋጠሞች ችግሮች ኖር እንድናስሚጠት ያደርገናል። በእኛ በኩል መውሰድ ያለብን እርምጃ እንወስዳለን ማለት ነው። የመራጮቹን ምዝገባ እንደህ አይነት ሁኔታ እንዴት ነው የምናደርግ የምንችለው የሚለውን ጥያቄ እንደገና ማለትን ይገልጻል። ወይዘሪት ብርቱካን አንድ ጥያቄ ከዚህ ጋር አስከትዬ ለማንሳት እጩዎችን ምዝገባ ላይ ከዛ ደግሞ መራጮችን ምዝገባ ሂደት ከፋፍለው አስረድተዋል። ነገር ግን አሁን እንግዲህ እጩዎቹም መራጮቹም ብቻ አይደሉም። ወይም ደግሞ እንዳሉት በጥንቃቄ ተሄዶ በማካሄድ ብቻ አይመስለኝም። አሁን አድማጮች የሚያነሱት ስጋት ራሱ ግለሰቦቹ እዛ አካባቢ የሚኖሩት ሰዎች የጥቃት ሰለባ ሆነው አካባቢዎቻቸውን የመልቀቅ እንዲሁም ደግሞ በእንደዚህ አይነት አስጨናቂና ጥቃቶች በሚደርሱበት ጊዜ ስለ ምርጫ አለማሰብ ራሱ ቀያቸውም ለቆ መሄድ እንደዚህ አይነት ነገሮች አሉና እነዚህን በጥንቃቄ ውስጥም ሆነው መምረጥም መመረጥም የማይችሉ ሰዎች ባሉበት ሁኔታ ከዛ ደግሞ የታሰሩ በዚያው አካባቢ ደግሞ በመታሰራቸው ምክንያት ለመወዳደር ያልቻሉ በግጭቶች ምክንያት እንደ ልብ ተንቀሳቅሰው ደግሞ አስተዋውቀው ለመወዳደር ያልቻሉንም ያካትታልና፣ አለመረጋጋቱ እነዚህን ሁኔታዎችስ እንዴት ነው የምታዋቸው? እንግዲህ እንደገለጽሽው እነዚህ የሚያጋጥሙ ግጭቶች የሚያደርሱት ችግርና የሚያደርሱት ጉስቁልና በጣም መጠነ ሰፊ ሊሆን ይችላል። ሆኖም አይተነዋል። ለምሳሌ ከቀይ መሰናቀል ከዚህ በፊት መቅተልም ላይ ስፋት ያጋጠሙ ነው በት መንግስት ብዙ ሰዎች እየተመለሱ ነው የሚል ሪፖርት አድርሷል። ገና በፊት የምናየው ነገር ነው የሚሆነው። እነዚህም ችግሮች በሙሉ ከአሳቢ ያደረገ የምርጫው ኦፕሬሽን ፕላን ማውጣት እንዳነት እንረጋለን። ያ ሲሆን ምን ማለት ነው? ለምሳሌ ግጭቱ በጣም የሚያባራ በጣም ብዙ ሰዎችን አሁን የሚያደርስ ያስተናቀል እና በአጠቃላይ በዛ ቦታ ላይ ለምሳሌ እዛ ምርጫ ክልል ላይ ምርጫ ነገር የሚባለው ነገር ኦልሞስት የማይቻል ቢቻልም ደግሞ ትርጉም የማይሰጥ ሆነን ካገኘ ነው ያንን ቦታ በተመለከተ የተለየ ውሳኔ መወሰን እንዳለብን እንረዳለን። እስካሁን አንዱ ሂደቶች በነገራችን ላይ ለምሳሌ አሁን ደቡብ በአብዛኛው የምርጫ እንቅስቃሴዎችን እያደረግን ቆይተናል። የምርጫ ተግባራችን እየተገበረን ቆይተናል። ግን አሁን እናንተም በዘሜና ብዙ ጊዜ የምትዘግቧቸው ግጭት የሚያጋጥማቸው አካባቢዎች አሉ። አሁን ለምሳሌ ሶማ አይቲን ከቀናት በፊት ግጭቶች ነበሩ፣ ከመንግስት የህግ አስፈጻሚ አካላት ጋር አካባቢያን ግጭቶች ነበሩ። ከምርጫ ክልሉን አሁን ምንም አይነት እንቅስቃሴ እየደረግንበት አይደለም። ምርጫ አስፈጻሚዎችም አልመለመልንም። ምክንያቱም በሌዛ አይነት ሁኔታ አስፈጻሚዎችንም መመልመል ለምኔታቸው ችግር ውስጥ ስለሚከት ማለት ነው። ቢሮዎችንም አልከፈትንም። ስለዚህ ያንን እንቅስቃሴ ይለነዋል ማለት ስፍት እንዳደርገነዋል። ሌላም አሁን ዘለማም የሚባል እንዲሁ አይነት የምርጫ ክልል አለ። አሁን ለምሳሌ በከሚሴ አካባቢ የተፈጠረውን ግጭት በሚያደርስ ጊዜ የምርጫ ክልላችን ተከፍቶ ነበረ እና አጣሊ ግጭቱ እንደተጀመረ ቢሮችን እንዲዘጋ አስፈጻሚዎቻችንን በፍጥነት ቦታው እንዲለቁ አድርገናል። አሁን ግጭቱ ወደ እንዳለ አካባቢው ወደ ሰላማዊ ሁኔታ መመለሱን እስከምናረጋግጥ ድረስ በዚህ ምክንያት በኦሮሚያ ልዩ ዞንም ያሉ ሶስት የምርጫ ክልሎች ባቲ ፋሮ ቤትና ደጓጫፋ የሚባሉ የምርጫ ክልሎች ምንም አይነት እንቅስቃሴ አናደርግባቸውም። በሰሜሸዋ ደግሞ ዞን ውስጥ ያሉ የማጀቴ የሚባሉ የምርጫ ቤት ክልል እንደገና ደግሞ አጣይ የሚገኝበት የእሳት አግድ የምንለው የምርጫ ክልል እንደዚሁ ሰስፔንድ አድርገናል። እንቅስቃሴያችን አቋርጠናል ማለት ነው። እንግዲህ እንደዚህ እንደየ ጉዳዩ አይነት እርምጃዎችን እንወስዳለን። ግን እንደዚህ አይነት ችግሮች በጣም ተስፋፍተው ብዙም የአገሩን ክፍል የሚሸፍን ከሆነ ደግሞ እዛን ጊዜ እንግዲህ ከታ ያለ ውሳኔ ይጠይቃል ማለት እና በአጠቃላይ ምርጫ ቦርድ የሚከተለው አሰራር ይህም ይመስላል። የተፈናቃዮችን ጉዳይ አንዴ ልመለስበት ና ተፈናቅለው ለብዙ ጊዜ የቆዩ አሁን በሚያጋጥሙን አዳዲስ ግጭቶች ምክንያት ሳይሆን ከዚህ በፊትም ባጋጠሙ ግጭቶች ምክንያት ተፈናቅለው በየቦታው የሚገኙ ወገኖቻችን በተመለከተ ኦልሬዲ የምርጫ ጣቢያዎች ልናቋቁም አቅደምባቸው እርምጃ እየወሰንባቸው ያሉ ቦታዎች አሁን እንግዲህ ደግሞ በጣም ሰፊ የሆነ መሰናቀል ሌላ ቦታ ላይ ከደረሰ የእነሱን ሁኔታ ደግሞ እንዴት ነው የምናየው የሚለውን መረጃውንም ሁኔታውንም አይተን እንደዛው ጉዳይ የሚጠይቀውን እርምጃ፣ የሚመጣጠን እርምጃ ከኛ በኩል በኃላፊነታችን የምንወስን ይሆናል። ግን በዚህ ችግር ምክንያት በአካባቢያቸው በምርጫ ክልላቸው ምርጫ እየተደረገ ግንኙነቱ ላይ በደረሰባቸው ጉዳትና በደረሰባቸው ቅጣት ምክንያት የተፈናቀሉ ሰዎች መታቸውን ሳይጠቀሙ የሚቀሩበት ሁኔታ በፍጹም መኖር የለበትም። ይህንን በአጠቃላይ ሳስቀመጡ አሄድ ጋንጣቀን አብረን አዋህደን የምንከተለውና የምናስፈጽመው ሁኔታ ይሆናል። አድማጮች የሰማችሁት የጥያቄው መልስ የመጀመሪያ ዝግጅታችን ነበር። ሁለተኛው ክፍል በነገው ምሽት ይቀርባል። ተከታተሉን። ጆርጅ ፍሎይድን በመግደል የተከሰሰው የቀድሞ የፖሊስ አባል ዴሪክ ቻውቪን የፍርድ ሂደት ሦስተኛ ቀን ቀጥሏል። በሚኒሶታ ግዛት በተሰየመው ችሎት በመገኘት ተጨማሪ ምስክሮች የፍሎይድን የመጨረሻ ቅጽበቶች የሚያስታውሱ ምስክርነቶችን ሰጥተዋል። ጅስሜን ሆኔንን ያቀናበረውን ዘገባ ሀብታሙ ስይም ያሰማናል። የጆርጅ ፍሎይድን የመጨረሻ ቅጽበቶች የሚያሳየው በደህንነት ካሜራ የተቀረጸ ምስል ለፍርድ ቤቱ ቀርቧል። አቃቢያነ ሕግጋትም ለሞት ያበቃውን ድርጊት አፈጻጸም እያስረዱም ነበረ። ሦስተኛ ቀኑን የያዘው የቀድሞው የፖሊስ አባል ዴሪክ ቻውቪን ችሎት በስሜት የተሞላ የተለያዩ የአይን ምስክሮች ምስክርነት ተሰምቶበታል። ቻርለስ ማክሚለን የተባሉት ምስክር ፖሊሶች ፍሎይድን በመኪናቸው ውስጥ ለማስገባት በሚታገሉ ጊዜ እሳቸው ፍሎይድን ለማረጋጋት ሐቅም እንዳነሳቸው ተናግረዋል። በስህተት በካቴና ውስጥ እጆች ከገቡ በኋላ የእስር ፍርሃት አለብኝ ብሎ ነገር እንደሌለ አብሯቸው መሄድ እንዳለበት እንዲረዳ ለማድረግ ሞክሬ ያለው። ከፖሊስ ጋር ግብግብ ከመጀመሩ በፊት ጆርጅ ፍሎይድ ሐሰተኛ እንደሆነ በተጠረጠረ 20 ዶላር ከሸቀጣሸቀጥ መደብር ሲጋራ ሲገዛ ይታያል። ፍሎይድን ለመጨረሻ ጊዜ ካናገሩ ሰዎች መካከል አንዱ የሆነው የሱቁ የሽያጭ ሰራተኛ ክሪስቶፈር ማርቲን ፍሎይድ ሰላማዊ መስል እንደነበረ፣ ይሁንና በስካር መንፈስ ውስጥ ያለ መስል እንደነበረ ለፍርድ ቤቱ አስረድቷል። ቤዝቦል ይጫወት እንደው ጠይቄው ሊመልስ ሞክሮ ነበር። ይሁንና ለመናገር የፈለገውን ለማውጣት ትንሽ ረዘም ያለ ጊዜ ወስዶበታል። ስካር ውስጥ ያለ ይመስል ነበር። የአስክሬኑ ምርመራ እንደሚያሳየው በፍሎይድ ደም ውስጥ ፌንትኒልና ሜታምፌታሚን የተባሉ እጾች ናሙና ተገኝተዋል። የቻውቪን ጠበቆች ፍሎይድ አደንዛዥ እጾችን መጠቀሙ የጤና ሁኔታው ላይ ተጽዕኖ ፈጥረዋል በሚል ተከራክረዋል። ኤሪክ ኔልሰን ተከላካይ ጠበቃ ናቸው። አንዳንድ ቃላትን ለመውጣት ያዳግተው እንደነበረ አንስተሃል ሲልሆኖ ክሪስቶፈርን የጠየቁት አሁን ቃላቶችን ለመመስረት ሲጣጣር ነበር የሐሰት እንደሆነ የተጠረጠረውን ሀያ ዶላር ከተቀበለ በኋላ ማርቲን ለአለቃው እንዳሳወቀም መስክሯል። ፍሎይድን ከተጋፈጡት በኋላ ፖሊስ ተጠርተዋል። ከክስተቱ በኋላ ባለማመን ውስጥ መግባቱን የሚናገረው ማርቲን የጥፋተኝነት ስሜት እንደሚሰማውም ተናግረዋል። ለምንድን ነው የጥፋተኝነት ስሜት የተሰማ? በሚል ማቲዩ ፍራንክ ከተሰኙት ረዳት ጠቅላይ አቃቤ የተጠየቀው ክሪስቶፈር ገንዘቡን ባልቀበለው ኖሮ ይሄ ሁሉ እንዳይፈጠር ማድረግ እችል ነበር። ባለፉት ሦስት ቀናት ታዳጊ ወጣቶችን ጨምሮ የተለያዩ ምስክሮች ጆርጅ ፍሎይድ ቻውቪን አንገቱ ላይ በጉልበቱ ቆሙበት መሬት ላይ ሲያጣጥር ማየታቸው የተውባቸውን ድንጋጤ ጥፋተኝነትን ለሚመዝኑት ተመራጮች አስረድተዋል። ይህ ክስተት ፖሊሶች በጥቁሮች ላይ የሚያደርሱትን ጭካኔ የተመለከተ ዓለም አቀፍ ተቃውሞውን ፈጥሯል። የፍርድ ሂደቱ ለሳምንታት እንደሚቆይ ይጠበቃል። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ብርሃን ሀይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና አደሩ፣ በደህና ቆዩን።